ምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ወረዳ ባለፉት ሁለት ቀናት በደረሱ ጥቃቶች የአራት ሰዎች ሕይወት መጥፋቱን የወረዳዎቹ ባለስልጣናት ተናግረዋል። በጥቃቱ አምስት ሰዎች መቁሰላቸውም ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት አድርሶናል። በምዕራብ ጉጂ ዞን የገላና ወረዳ አስተዳደር የመንግስት ኮሚኒኬሽን አላፊ አቶ ገበዩ ያዴታ በአካባቢው መሽጓል ያሏቸው ሽፍቶች ባለፉት ሁለት ቀናት ውስጥ በሲቪሎች ላይ ጥቃት አድርሰዋል። በገላና ወረዳ ክልል ውስጥ ሶስት ሰዎች ተገድለዋልም ብለዋል። የታጠቀ አይደል ነው ሽፍታ መንገድ እየተጓዙ ያሉ ሰዎች ላይ ጥቃት ያደረሰ ይሄን እንግዲህ አንድ ሰው ሞተ፣ ሶስት ሰው ቆስሏል። ከትላንት በስታ ደግሞ ወደ ሶስት ሰው ተገድሏል የሚል መረጃ አለኝ እና እሱንስ አጣራችሁት? ቀደም ብሎ ከዚያ ነው የተከሰተው። የትኛውንም ብሔር የማይወክል ሽፍታ ተግባር መሆኑን ነው እንግዲህ። በተጨባጭ ስጋት ቀጠና ስለነበረ ይህ አይነት ነገር ነው የደረሰው። በሌላ በኩል የአማሮ ወረዳም የባህል ቱሪዝምና የመንግስት ኮሚኒኬሽን ኃላፊ ተወካይ አቶ አማሪያ ክሉ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ የነበሩ ስድስት ሰዎች ላይ በተከፈተ ተኩስ ዜጎች መጎዳታቸውን ተናግሯል። ያደረጉ በጉጂና በኮሬ ህዝቦች መካከል የተፈጠረውን ሰላም ለማፍረስ በተለይ ያደረጉ ሰዎች ናቸው። ክፋት እየፈጸመሉት በትላንትና አራት ሰው ነው የቆሰለው። አንድ ሰው ሞቷል። ከትላንት ወዲያም ሶስት ሰው ህይወት ከዲላ ማለት ቀላና ወረዳ ከቶሬ ወደ አማሮ ሲጓዝ በነበረ መኪና ላይ በተፈጸመ ጥቃት ሹፌርን ጨምሮ ሶስት ሰው ህይወት አልፏል። እዛም በኋላ አንድ ሰው የቆሰለበት ሁኔታም ያለው አካባቢ ላይ የሸኒ ሆነጅ የሚባለው በጣም ከፍተኛ ጥቃት ህዝቡ ላይ እያደረሰን ያለ በተለይ በጉጂና በኮሬ ህዝብ መካከል የተፈጠረውን ሰላም ለማፈል ስለዚህ ኮሬም ሆነ ጉጂ አሁን ገበያ ገብቶ እየተገበያዩ በነበርበት ሁኔታ ላይ ነው አሁን ጥቃቱ እየፈጸሙ ያሉት። ኮሪም እየተጠቃነ ያለ ጉጂም እየተጠቃነ ያለ። በአጠቃላይ በቀጠናው በተፈጸመው ጥቃት አራት ሰዎች እንደተገደሉና ሌሎች አምስት ከባድና ቀላል ጉዳት እንደደረሰባቸውም ታውቋል። የቆሰሉት አማሮ ክልልና አርባ ምንጭ ሆስፒታል ህክምና የተደረገላቸው መሆኑን አቶ አማሬም በስልክ ለቪኦኤ ተናግሯል። ጥቃቱ ሲፈጸሙ ከጥቂት ቀናት በፊትም ምዕራብ ጉጂ ዞን አቋርጦ ወደ አማሮ ሲጓዝ በነበረ ተሽከርካሪ ላይ በተፈጸመ ተመሳሳይ ጥቃት በሲቪሎችና በንብረት ላይ ጉዳት መድረሱንም ገልጸዋል። በዚህ ጥቃት የሞቱ ግለሰቦች የሄርገ ጨፌ የአማሮና የገላና ወረዳ ነዋሪዎች ሲሆኑ በብሔራቸውም የተለያዩ መሆናቸውም ተናግሯል። የአካባቢው የጸጥታ ኃይል ጥቃት አድራሾቹን ቁጥጥር ስር ለማዋል ምን ዓይነት እርምጃ ወስደዋል? አንድነት በተለይ ያው የጠላት ተልእኮ ይታወቃል። ለዘመናት ተቻችሎ የኖሩትን ሕዝቦች በማጠናኮል ሕዝብን ከሕዝብ ለማጋጨት የሚደረግ ነገር ነበረ። አሁን ላይ ደግሞ ከቅርብ ጊዜ ወዲህ ለሶስት አመታት የቆየውን ችግሮቻቸውን ፍንተፈተው የጋራ ሰላም በመፍጠር የጋራ ልማትን ለማካሄድ የተጠናከረን ስራ እየሰሩ ባሉበት ወቅት ሆን ብሎ የተሰራ ስራ ነው። አሁን ላይ ደግሞ መንግስት እንደ መንግስት ሕዝቡ የሁለትዮሽ ግንኙነታቸው ተጠናክሮ እንዲቀጥል መደረግ ያለበት ነገር እየሰራ ነው። እንደ ወረዳችንም ደግሞ ያለው ነገር በቅርበት ሁለቱን ወረዳዎች አማሮ የኮሬ ህዝቦችና የገላና ወረዳ የጉጂ ህዝቦች አንድ ላይ በመጠናከር ያሉንም ችግሮቻችንን እንደ አመራር በቅርበት እየተነጋገርን በጋራ እየሰራን ያለ ነው። መከላከያ ሰራዊትም ትልቅ አስተዋጽኦ እያደረገ ከህዝቡ ጎን ሆኖ ማድረግ ያለበትን ነገር ሌት ተቀን ጠንክሮ እየሰራ ነው፣ ከኛ ጋራ እሳቸው ይህንን ይበሉ እንጂ በቀጠናው በተደጋጋሚ በሚፈጸሙ ጥቃቶች ባለፉት ሁለትና ሶስት አመታት ውስጥ ከስድስት መቶ በላይ ንጹሐን ዜጎች በግፍ መገደላቸውን የአካባቢውን ባለስልጣናትን ዋቢ በማድረግ ቪኦኤ ተከታትሎ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም